በቅሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸውን አግኝተው ምግብ ማቀበል እንዳልቻሉና ሲያገኟቸውም ማረሚያ ቤቱ ውስጥ ከፍተኛ ችግር ስላለባቸው ችግራቸው እስኪፈታ ምግብ እንደማይቀበሏቸው እንደነገሯቸው ለአሜሪካ ድምጽ ሬዲዮ ገለጹ። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት መንቱ በቀለና የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ዛሬ ወስደውት የነበረውን ስንቅ ይዘውት እንደተመለሱ ሲናገሩ የሕግ ጠበቃዎች ደግሞ ደንበኞቻቸውን ማግኘት እንዳልቻሉ ተናግረዋል። ጽዮን ግርማ ዝርዝር ዘገባውን ይዛለች። የእስረኞቹ ቤተሰቦች በዛሬው ዕለት ቂሊንጦ ማረሚያ ቤት ዞን አራት የሚገኙ ቤተሰቦቻቸውን ለመጠየቅ ሲሄዱ ወጥተው ሊያነጋግሯቸው እንዳልቻሉ ተናግረዋል። የሁለቱን እስረኛ ቤተሰቦች አነጋገሪያቸው ነበር። የፓርቲው ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ሁኔታውን በማብራራት ይጀምራሉ። ዛሬ ሂደን ነበር። እዛ ስንደርስ አራት ተኩል ነው። ያው ገባን። እንደ ድሮ ምግብ ልንሰጥ ስንል ምግብ አንቀበልም ብለዋል የሚል ከፖሊስ ትዕዛዝ መጣ። ከዛ ጠብቆ አለት ካሉ ሽወት ያናግሩናል አያ አንወጣም ብለዋል። አሞናል ብሏል ደዘኔ አለ። ከዛ ተመልሶ ሄዶ ጥራልን አናግረውን ብቻ የመለሱ ችግር አለ። ችግር ደግሞ እዛ ማረሚያ ቤት ውስጥ መጀመሪያም ሲኖሩ የነበሩ ሰባት ሰዎች ብቻ ነበሩ። በጣም ጠባብ ቤት ነበረች። በሱ ላይ ሌላ ስምንት እስረኛ ጨምረውባቸዋል። ያሞነይ ያንኑ ለማስተካከልም እንግዲህ በፊት ቴሌቪዥን የሚያዩ ነበር ተወስዶባቸዋል ከስድስት ወር በፊት። አሁን ደግሞ የሚያነቡትን መጽሐፎችም በየሳምንቱ ገቡ እየፈተሹ የሚያነቡትንም መጽሐፍ በሙሉ ለቃድሞ ወስደውባቸዋል። እሱንም መልሱልን ብለው አስተዳደር ክፍሉን ሲጠይቁ ትናንትና ና በቀደም ገኔ ስብሰባ ነበረን ይዝቱብን አለ እስረኛ የሚያገኘውን መብት እያገኘን አይደለም። እስረኛ የሚሰጠው መብት ለእኛ እየተሰጠን አይደለም። ምንም መናገር እንዳንችል ነው የተደረግነው ነው። ያለኝ የአቶ በቀለ ገርባ ልጅ ቦንቱ በቀለ መስመር ላይ አለሽ። እና ቦንቱስ፣ በአንቺ በኩል ስንቅ ይዘሽ ሄደሽ ነበር ወይ? ሌላ ጊዜ ምን እንደማደርገው አራት ሰዓት ላይ ሄጄ ነበረ ተመዝግቤ ከገባውኝ በኋላ አስጠራውኝ። አንድ በአንድ ነው የሚጠሩትና አንድ ላይ ስለማይመጡ ከደጀኔ ጣፋ ባለቤት ጋር ነበረ የሄድኩት። አስጠራው፣ አልወጣም ብሏል፣ ፍቃደኛ አይደለም ለመውጣት አለኝ ፖሊስ ለምን አይወጣም? የሆነ ችግር ካለ እንጂ ሌላ ጊዜ አልወጣም ብሎ አያውቅም። መውጣት አለበት አልኩት። አልወጣም ብሏል። እንግዲህ በግድ ልናስወጣ አንችልም እኛ አለኝ። እንደገና ሌላ ሰው ሄዶ ጠየቀው። ሌላ ፖሊስ ሄዶ ጠየቀው። በመጨረሻ ብዙ ሰዓት ከጠበቅን በኋላ በቀለ መጣ። ለምን ምግብ አትወስዱም? ለምን አትወጡም? እኛም ማናገር ለምን አትፈልጉም ስለው እኛ ብዙ ችግር ውስጥ ነው ያለነው ክፍላችን በጣም ጠባብ ናት። እንደገና ብዙ ሰው ተጨመረብን። በንግግር መፍታት ፈልገን ነበረ። ከማረሚያ ቤቱ አስተዳደር ጋር ለመነጋገር ብዙ ጊዜ ጠይቀናል። ፈቃደኛ አልሆኑም። በመጨረሻው ባለፈው ከሶስት ቀን በፊት መጥተው አናገሩን። ሲያናገሩን አንድም መልስ ሊሰጡን አልፈለጉም። ጭራሽ ወደ ማፈራሪያ እና ወደ ዛቻ ነው የሄዱት። ስለዚህ ምንም ተነጋግረን የምንፈታው አይነት ሊሆን አልቻለም። ሊያዳምጡንም መልስ ሊሰጡንም አይፈልጉም። ስለዛ ከዛሬ ጀምሮ ምግብ አንወስድም። ስንቅም ይዛችሁ አትምጡ፣ አንቀበልም። ከዛሬ ጀምሮ መጥተው እስኪ ያናገሩና። አሌ ወይዘሮ አሰለፈች ትናንትና ከትላንት ወዲያ ምግብ አቀብለው ነበር። አዎ፣ አድርሰናል፣ ሰርተናል። የሆነውንም መጋጨታቸውንም ለእነሱ ማመልከቻ ማስገባቱንም የዛኔን የነገረ የተጋጩት ከአስተዳደሩ ሰራተኞች ጋር ነው ወይስ እስር ቤት ካሉት ከእስረኞች ጋር ነው? ግጭቱ ምንድን ነው? ከእስረኞች ጋር ሳይሆን ከእስረኛ አስተዳደር ከእነሱ ከሚጠበቀው መብታችን ከሚጠበቀው መልክ በላይ ተጋፍተውናል ነው። የመጀመሪያም ትንሽ ነበረች። እኛ የተሰጠን መብት መጀመሪያም ለእስር ቤቱ ትንሽ መብት ነበር። አሁን ደግሞ ይባስ ብሎ ያንን አጨልመውብን ያለንን የምናነበውን መጽሐፍ መጥተው ወስደዋል። ሌላ እስረኛ በላያችን ላይ ጨምረዋል። ይህን ያህል ይበቃላላል ቦታ አይበቃቸውም የመኝታ ቦታ ወይዘሮ አሰለፈች እና ወይዘሪት ቦንቱ እንደሚሉት ጠበቃ በሰአቱ ይግባልን በማለታቸው ጠበቃ ልከው እንደነበር ይናገራሉ። በኦሮሚያ ክልል ተከስቶ ከነበረው ተቃውሞ በኋላ እነ ጉርሜሳ አያኖ በሚል የክስ መዝገብ ሀያ ሁለት ሰዎች በቂሊንጦ ማረሚያ ቤት ታስረው የሚገኙ ሲሆን የእነዚህን ተከሳሾች ሁኔታ ከሚከታተሉት የሕግ ጠበቆች አንዱ አቶ አብዱል ጀባር ሁሴን ናቸው። እሳቸውን ደንበኞች ስራቸውን አግኝተው አነጋግረው እንደሆነ ጠይቂያቸዋለሁ። አሁን በጣም ወሳኝ ጊዜ ነው። ለእኛ በተለይ ለእነሱ ላይ የቀረበው የሰነድ ማስረጃ በጣም ብዙ ነው። ወደ አንድ ሺ ሰባ ዘጠኝ የሚሆን የሰነድ ማስረጃ ነው ከነትርጉሙ። የቀረበባቸው እነዚህ ማስረጃዎች ላይ አስተያየት መስጠት ስለነበረብን፣ ስለ ማስረጃዎቹ ከእነሱ ጋር ለመወያየት ቀጠሮ ነበረም ፊትም በቀጠሮ ቀድም ክሳት እንደመጣ ለቤተሰብ ነግሬያቸው ነበር። ጠበቆች ደንበኞቻቸውን የሚያናገሩበት ቦታ የሚያስተናግዱ ሰዎች ካቆዩም በኋላ እንደው መጀመሪያ ወደ አስተዳደሩ ነው የሄዱት። በኋላ ላይ ሄደው ጠይቀው አንወጣም አሉ አሉ። እንዴት አንወጣም ይላሉ? ጠዋት ላይ እኮ አቶ በቀለ ገርባ ወጥተው ቤተሰብ አናግረው ከሰአት ጠበቃቸው እንደሚመጣ ተነግሯቸው ይምጡ እንደውም እንፈልጋቸዋለን ብለዋል ብለናል ናቸው። አይ በቃ እንግዲህ አንወጣም ብለዋል ሲሉን እኛ አስተዳደር ጋር ሄደን አስተዳደሩንም አናገር ናቸው አስተዳደሩም ተመሳሳይ መልስ ነው የሰጠን። እንግዲህ ያው በግድ እኛ እናስወጣቸውም እናንተንም ደግሞ ያሉበት ቦታ ለማድረስ ስርዓቱ እስከማይፈቅድ ምንም ማድረግ አንችልም አሉን። ኦልሞስት አስር ሰዓት ቢሆን አካባቢ ጠብቀን የመጨረሻ ያው ውጤት ስናጣ ተመልሰን ገባል። ይህንን የእስረኛ ቤተሰቦችና የጠበቆችን አቤቱታ በተመለከተ ምላሽ ለማግኘት የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራዎችን ባደርግም ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልኩም። በተጨማሪም የፌዴራል ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የእጅ ስልክ ላይ ተደጋጋሚ ሙከራዎችን አድርጌ የሁለቱንም ምላሽ ማግኘት ሳልችል ቀርቻለሁ።